The Voice of America. በዩናይትድ ስቴትስ የሚገኙ ብዙዎች ኢትዮጵያውያን ከዩናይትድ ስቴትስ ወደ ኢትዮጵያም ሆነ ከኢትዮጵያ ወደ ዩናይትድ ስቴትስ በሚያደርጓቸው በረራዎች የኢትዮጵያ አየር መንገድን እንደሚጠቀሙ ይታወቃል። በተለያዩ የኢትዮጵያውያን የገበያ መደብሮችም ውስጥ ለባህላዊ የምግብ ፍጆታ የሚውሉ ና ባህላዊ ቁሳቁሶችም ተጓጉዘው የሚመጡት በዚሁ የኢትዮጵያ አየር መንገድ መሆኑም የሚታወቅ ነው። ሁኔታዎች በተለዋወጡበት በዚህ የኮቪድ አስራ ዘጠኝ ወረርሽኝ ወቅት የኢትዮጵያ አየር መንገድ በዚህ ረገድ የሚሰጠውን አገልግሎት ቀንሶ ይሆን? በዚህ ወቅት በአየር መንገዱ ወደ ኢትዮጵያ በረራ ለማድረግ የሚያስቡ መንገደኞችስ ከግምት ሊያስገቧቸው የሚገቡ ነገሮች ምን ምንድን ናቸው? ለእነዚህና መሰል ጥያቄዎች ምላሽ ለማግኘት በዩናይትድ ስቴትስ የኢትዮጵያ አየር መንገድ ዲሬክተር አቶ ንጉሱ ወርቁ የዛሬ ኢትዮጵያውያን በአሜሪካ እንግዳ አድርገን ጋብዘናቸዋል። ደረጀ ደስታን ያነጋገራቸው በኮቪድ-19 ሳቢያ በርካታ አየር መንገዶች የአየር መንገድ ትራንስፖርት አገልግሎታቸውን ማቋረጣቸው ሲነገር የቆየ ነው። አንጻራዊ በሆነ መንገድ የኢትዮጵያ አየር መንገድ ያለማቋረጥ በረራዎችን በማካሄድ ከሌሎች የተሻለ አገልግሎት እየሰጠ እንደሚገኝም መዘገባችን ይታወሳል። ይሁን እንጂ ከወረርሽኙ በፊት ወደ ነበረበት የሙሉ ለሙሉ አገልግሎቱ ተመልሷል ማለት አለመሆኑም ተነግሯል። በዚህ ሁኔታ ውስጥ በኮቪድ-19 ወቅት እንደሚቀንስ የሚገመተው ከዩናይትድ ስቴትስ ወደ ኢትዮጵያ ወይም ከኢትዮጵያ ወደ ዩናይትድ ስቴትስ የሚሰጠው የበረራ አገልግሎት አሁን በምን ሁኔታ ላይ ይገኛል? ተሻሽሏል ወይስ እንዴት ነው? እንግዳችን በሰሜን አሜሪካ የአየር መንገዱ ዲሬክተር አቶ ንጉሱ ወርቁ ናቸው። ከእሳቸው ጋር እንቆያለን። አመሰግናለው እድሉ ስለተሰጠኝ። እንደሚታወቀው ይሄ ወረርሽኝ አስከፊ አደገኛ መሆኑ ይታወቃል። በሽታው ወረርሽኙ እንደተጀመረ ኢትዮጵያ አየር መንገድ አገልግሎቱ ባጠቃላይ ዓለም አቀፍ አገልግሎቱ ወደ አስር ፐርሰንት ዝቅ ብሏል። ነገር ግን በአንጻራዊ ሁኔታ በሰሜን አሜሪካ ወይም አሜሪካ የምናደርገው በረራዎች በመጠኑ ወደ ግንቦት ሰኔ አካባቢ የቀነሱ ቢሆንም ሐምሌ ነሐሴ ጀምሮ ከአሁን ድረስ ግን ለምሳሌ በዲሲ በረራ እናደርጋለን። አሁንም በየቀኑ እየበረርን ነው። ኒውዮርክ እየበረርን ነው። በፊትም ከኮቪድ በፊት በምንበርበት ሁኔታ አራት ፍላይቶች በሳምንት እየበረርን ያለ ነው። ሺካጎም እንደዚሁ በሳምንት አራት ፍላይቶች እየበረርን ያለ ነው። በአጠቃላይ ማለት የሚቻለው ግንቦት ሰኔ አካባቢ መጠነኛ የበረራ በሳምንት የምንበርባቸው ቀናቶች የቀነሱ ቢሆንም አሁን ግን ወደ ቀድሞ ሁኔታ ተመልሰናል ማለት ይቻላል። አሜሪካን በተመለከተ ማለት ነው። አየር መንገዱ የሚያደርጋቸው የበረራ ወቅት ጥንቃቄዎች ምንድናቸው? አስተማማኝነቱ ምን ያህል ነው? እንግዲህ እንደሚታወቀው ሴቲ ፋርሰት እንላለን፣ በቃ ደህንነት፣ የመንገደኞች፣ የሰራተኞች ደህንነት ቅድሚያ የምንሰጠው ተግባር ነው። በዚህ አንጻር በወረርሽኙ አንጻር አንጻር አሁን አውሮፕላኖቻችን በየኤርፖርቱ በየኤርፖርቶቹ ወይም ደግሞ አውሮፕላኖቹ በየጊዜው በየሰዓቱ በረራ ከመጀመራቸው በኋላ በረራ እንደጨረሱ ይጸዳሉ። ሰራተኞቻችንም፣ መንገደኞቻችን የፊት ጭንብል እንዲያደርጉ ይደረጋል። በኤርፖርት በአውሮፕላን ውስጥም ርቀት በተቻለ መጠን እንዲጠበቅ ይደረጋል። በአየር ማረፊያ ወይም የእጅ ሳኒታይዘር በበቂ ሁኔታ ለሰራተኞችም ለመንገደኞችም ቼክን በሚያደርጉበት ሰዓት ጌት ውስጥ በብዛት በበቂ ሁኔታ እንዲ አዘጋጅተናል አቅርበናል፣ ማለት ነው። ሌላ ደግሞ አውሮፕላኖቻችን እንደሚታወቀው አዳዲስ ዘመናዊ ከመሆናቸው አንጻር በበረራ ወቅት አውሮፕላኑ በበቂ ሁኔታ ውስጥ ያለውን አየር እያስወጣ አዲስ የሚያስገባ ቴክኖሎጂ ሄፓ ይሉታል በቴክኒካል ቋንቋ እሱ የተገጠመላቸው በመሆኑ የአየር አዲስ አየር አውሮፕላን ውስጥ ይገባል ማለት ነው። በበረራ ሁኔታ የሻንጣ ማጓጓዝ አገልግሎትን በየጊዜው የሚጸዳ መሆኑን ሻንጣ፣ መንገደኞች የሚወሰዱበት ቦታ፣ ቼክ የሚደረግበት ቦታ እና እነዚህን እና የመሳሰሉ ነገሮች ስለምናረግ፣ ሁሉም የሙቀት ልኬት መንገደኞቻችን ኤርፖርት ሲደርሱ ሲገቡ ይለካል፣ ለሰራተኞቹ ይለካል። የኮቪድ ቴስት ሰርተፊኬት ደግሞ እንጠይቃለን። ሀገራቶች እየጠየቁ ነው ኢትዮጵያ እንደዚሁ የፒሲአር ቴስት ኔጌቲቭ ማቅረብ አለበት። ሶ እነዚህም በማድረጋችን አስተማማኝ ነው ማለት እንችላለን። አቶ ንጉሱ፣ በኮቪድ አስራ ዘጠኝ ሳቢያን የተለወጡ አሰራሮች ሊኖሩ እንደሚችሉ ይገመታል። ኢትዮጵያውያን ሊያውቋቸው የሚገቡ የአሰራር ወይም የአገልግሎት ለውጦች ምንድን ናቸው? አዳዲስ መንገደኞች ከግምት ሊያስገቧቸው የሚያስፈልጓቸው ነገሮች ወይም ዝግጅቶች፣ አንድ መንገደኛ ወደ ለጉዞ ከመዘጋጀቱ በፊት ምንድን ነው ከግምት ውስጥ ማስገባት ያለበት ነገር? ዚህ ላይ እንግዲህ የአፍና የአፍንጫ ጭንብል ማድረግ ይኖርባቸዋል። ስለዚህ የራሳቸውን ጭንብል ማዘጋጀት አስፈላጊ ሁኔታ ነው። የፒሲአር ቴስት ኔጌቲቭ የሚል ሰርተፊኬት አዲስ አበባ በሚደርሱበት ጊዜ አምስት ቀን የሆነው ሲደርሱ አዲስ አበባ ሲደርሱ ናሙና ከሰጡበት ቀን አምስት ቀን ማክሲመም መሆን አለበት። በተቻለ አቅም በአስቸኳይ እንደዛሬ ሰጠ የተቀብ በማግስቱ ቢሄዱ በጣም ጥሩ ይሆናል ይመከራል። ዲጂታል አማራጮች አሉ። አሁን እንግዲህ አየር መንገዱ ያቀረባቸው ቼኪን በዌብሳይት ላይ ማድረግ ይችላሉ፣ ኦንላይን ማድረግ ይችላሉ። ትኬታቸውን ኦንላይን ዌብሳይት ላይ መግዛት ይችላሉ። እነዚህ እነዚህ ነገሮች አካላዊ፣ ዲጂታል ቴክኖሎጂ ምርጫዎች ስላሉ መንገደኞቹ እነዚህን በማድረግ የበለጠ ሰላም፣ የበለጠ ደህንነታቸውን ማስጠበቅ ይችላሉ ብዬ እናገራለን ከኢትዮጵያ የሚመጡ የባህላዊ ምግቦች ግብዓቶች እንደ ቅመማ ቅመምና ጤፍ ወይም የበሰሉ ምግቦች እንደ እንጀራ ያሉት ማለት ነው። በኮቪድ ጊዜ እንኳ ከኢትዮጵያ ገበያ መደብሮች ያልተቋረጡ መሆናቸው ነው የሚነገረው እና በዚህ ረገድ የኢትዮጵያ አየር መንገድ የጭነት ወይም ካርጎ የተጫወተው ድርሻ ይኖራል። እርሶ የሚያውቁት ነገር የተለየ የሚነግሩን ነገር ይኖራል በዚህ ረገድ ልክ ነው? አመሰግናለሁ። እንግዲህ ህብረተሰባችን በሰሜን አሜሪካ ወይም በተለያዩ ሀገራቶች እንጀራ፣ ቅመማ ቅመም፣ የሀገራችንን ባህል የሚገልጹ እንደምንጠቀም ይታወቃል። እነዚህ ነገሮች ላይ ሳይንሱም የሚያሳየው ወረርሽኙ በዚህ ሁኔታ የማይተላለፍ መሆኑ የታወቀ ነው እና በረራችን እየቀጠለ ስለሆነ በየቀኑ በሚመጣው በረራዎቻችን ከአዲስ አበባ እንጀራ፣ ቅመማ ቅመም የሚያስመቱ ሰዎች አሉ፣ ግለሰቦች፣ ድርጅቶች እሱን እያመጡ ምንም ያልተቋረጠ መሆኑም እኛም በተጠቃሚ በየገበያው ሄደን እንገዛለን ይህን እናያለን እና የሚደረገው ጥንቃቄ ከፍተኛ ነው። እንዳልኩት አጠቃላይ አውሮፕላኑን በማስፋት በሚጫንበት፣ በሚወርድበት ምንም አይነት ስጋት የሚያስገባ ሁኔታ የለም። አገልግሎቱንም ይሄን በማቅረባችን ለህብረተሰባችን ማለት ነው ደስታ ይሰማናል። ይህም እየቀጠለ ነው ለማለት ገልጻለሁ። አቶ ንጉሱ ወርቁ በሰሜን አሜሪካ የኢትዮጵያ አየር መንገድ ዲሬክተር። በጣም አመሰግናለሁኝ። አመሰግናለሁ። አመሰግናለሁ ስለተሰጠኝ በድጋሚ አመሰግናለሁ። ዜርስ ዜርስ